You're with SBS Radio. Find more great stories in your language at sbs.com.au. good Deutsch. And at this year's best day, it's in the Mamele Ketow, Babzanyaw Urjaget Tamachew Tagabiyun Rdata Ayaginyum. በሜልበርን ዩኒቨርስቲና እና የሮዝ ዝሆኖች የድጋፍ በይነ መረብ እንደገለጡት ከሆነ ምንም እንኳ አብዛኛዎቹ ሴቶች ከውርጃ በኋላ የድጋፍ ግልጋሎቶችን የሚሹ ቢሆንም ወደ ውርጃ የድጋፍ ግልጋሎት ሰጪዎች ዘንድ አልተመሩም። የሮዝ ዝሆኖች የድጋፍ በይነ መረብ የጤና ባለሙያዎችና መንግሥት ሴቶችን ከውርጃ በኋላ የድጋፍ ግልጋሎቶች ተጠቃሚ ማድረግን ከግዴታ ጋር እንዳያይዙ ጥሪ አቅርቧል። በየነ መረቡ ካናገራቸው 400 ሴቶች ውስጥ 236ቱ ከውርጃ በኋላ ድጋፍ የሚሹ ቢሆንም ምንም አይነት እገዛ እንዳላገኙ ተናግረዋል። አውስትራሊያ ውስጥ 103 ሺህ ጥንዶች በየዓመቱ ውርጃ ያጋጥማቸዋል። ከአራት አንድ እርግዝናዎች ከ12 ሳምንታት በፊት ለውርጃ ይዳረጋሉ። የድርጅቱ መሥራችና ዳይሬክተር ሰማንታ ፓይን ውርጃን አስመልክቶ የገንዘብ ድጎማ ጥረት እንዳለ ሲናገሩ የብሔራዊ ሴቶች የጤና ስትራቴጂ ሴቶችን በተለይ ለሚያስፈልጓቸውና ለሚያሿቸው ነገሮች እገዛን እንዲያገኙ በጥቅሉ በመላ አገሪቱ የጤና መሻሻል ስለ ማድረግ ይናገራል። ውርጃ በተለይ አስፈላጊ ከሆኑት ነገሮች ውስጥ አንዱ ነውና በእውነቱ ልብ ሰባሪ የሆነው ውርጃ ለሚገጥማቸው ጥንዶች በእያንዳንዱ አለት ውርጃ ገጥሟቸው አዝናለሁ የልብ ትርታው ቆሟል የሚሉ ቃላቶችን ለሚሰሙ ሁለት መቶ ሰላሳ ስምንት ሴቶች ተጨማሪ እርዳታን እንሻለን ሲሉ የተማጽኖና የድጋፍ ጥሪያቸውን አቅርበዋል። የሕክምና ጠባቢዎች የውርጃ ሰበቦች የተለያዩ እንደሆኑና ከቶንም ሀምሳ ፐርሰንት ያህል ውርጃዎች ሰበባቸው ምን እንደሆነ እንደማይታወቀ ይናገራሉ። ወይዘሮ ፓይን ውርጃ የሚገጥማቸው ሰዎች ሀዘናቸውን ሊወጡ እንደሚገባ ሲያበረታቱ በሕብረተሰባችን ውስጥ በውርጃ ሳቢያ ሀዘንና እጦትን አንስተን በመናገር ልንጽናና ይገባናል። ውርጃ በአብዛኛው ሙሉ ያልሆነ ሀዘን ተደርጎ ይታያል። ይህ የሚሆንበትም ምክንያት ለሕፃናቱ ይፋ የሆነ የቀብር ሥነ ሥርዓት ስለማይካሄድላቸው ነው። ሰዎች ይህን አስመልክተው ለመናገር በብርቱ አዋኪ ይሆንባቸዋል። ተፈጥሮአዊ ሥርዓትን የሚያፋልስ መስሎም ይሰማቸዋል። ይሁንና ያ የሚያሳድረው ስሜት ምንድን ነው? ከቶውንም ሴቶችና ወላጆችን ይበልጡን እንደ ተገለሉ፣ ለብቸኝነት እንደ ተዳረጉና ድጋፍ አልባነት ስሜት እንዲያድርባቸው ያደርጋል በማለት ውርጃ የገጠማቸው ሴቶችና ወላጆች ላጧቸው ልጆቻቸው ሐዘናቸውን በአደባባይ እንዲወጡት የኅብረተሰቡም ድጋፍ እንዳይለያቸው ያሳስባሉ። የዓለም ጤና ድርጅትም በበኩሉ ውርጃ በዓለም አቀፍ ኅብረተሰብ ዘንድ ያለው ባህላዊ አተያይ በእጅጉ የተለያየ መሆኑን ያመለክታል። በተወሰኑ ባህሎች ዘንድ አንዲት ሴት ረብ ያላት የመሆኗ ሚዛን ልጅ የመውለድ ብቃቷ ተደርጎ እንደሚታይና ውርጃ አሉታዊ ገጽታ ያለው በመሆኑ ለቅጣት ከመዳረግ ወይም ለርግማን ከማብቃት ጋር እንደሚያያዝ ያመለክታል። ለሦስት ጊዜያት ውርጃ የገጠማቸው የቪክቶሪያ ስቴት ሥራ አስኪያጅ የሆኑት ማርግሬት ፖልስካ ሰዎች ሐዘናቸውን በይፋ ገልጠው እንዲወጡ የማበረታቻ ትምህርትና ሥልጠና እንደሚያሻቸውና በጤና አገልግሎት በኩልም ድጋፍ ሊቸራቸው ይገባል ሲሉ ያሳስባሉ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴለስ ዋት ዩ ቲንክ ላይክ አስ ኦን ፌስቡክ ኦር ፎሎ አስ ኦን ትዊተር